በዳያስፖራ ያሉ የኢትዮጵያ ሲቪክ ማህበራት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ አውጥተዋል። ሰኔ ሃያ 2012 ዓ.ም መግለጫው ኢትዮጵያ አሁን የምትገኝበትን ሁኔታ ከማመላከት አንስቶ ግብፅ በአባይ ውሃ ላይ ስትከተል የቆየችውን ፖሊሲዋንና አሁንም የያዘችውን አቋም የሚጠቁም በአባይና በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለመፍታትና የአፍሪካ ህብረት ያለውን ኃላፊነት የኢትዮጵያንና የግብፅን ህዝቦች የውሃ አጠቃቀምና የኃይል አቅርቦት የሚያነጻጽር ግድቡ ለኢትዮጵያና በተፋሰሱ ውስጥ ላሉና ለአካባቢው ሀገሮች ያለውን ትርጉም የዩናይትድ ስቴትስን የአረብ ሊግንና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትን ሚናና አድራጎቶችም፣ የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ኮንግሬሽናል ብላክ ኮከስ ይባላል፣ ወይም በምህፃር ሲቢሲ መልእክቶችና አቋምም የሚገልጽ ነው። በዳያስፖራ ያሉ አስራ አምስት የኢትዮጵያውያንና የትውልደ ኢትዮጵያ ባለሙያዎች፣ ምሁራንና የሲቪክ መብቶች ተሟጋቾች በዚሁ መግለጫቸው ለኢትዮጵያ መንግስት ጥረቶች ያላቸውን ድጋፍ ከመግለጽና ከማድነቅም አልፈው ሌሎችም ኢትዮጵያና ትውልድ ኢትዮጵያ ማንኛቸውንም ልዩነቶቻቸውን አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አሰምተዋል። ግለኛ ያሉትን የግብፅን የቀደሙና የአሁን አቋም አውግዘዋል። ለዩናይትድ ስቴትስ መንግስት፣ ለግብፅ፣ ለአረብ ሊግ፣ ለአባይ ተፋሰስ ሀገሮች ተነሳሽነት ወይም ደግሞ በምጻር ኤንቢአይ ይባላል ለመንግስታቱ ድርጅት ኢትዮጵያ ይዘዋለች ወይም ታራምደዋለች ያሉትን በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካከለና ፍትሐዊ አጠቃቀም ተግባራዊ ማድረግ የሚቻልበትን መላ ለመፈለግ እንዲተጉ የሚያሳስብ ባለ ስድስት ነጥብ ጥያቄ አቅርበዋል። ድርጅቶቹ የኢትዮጵያ የሙግት መረብ፣ የኢትዮጵያ አሜሪካ ሲቪክ ምክር ቤት፣ ለአባይ የኢትዮጵያ ዓለም አቀፍ ሙያዊ ድጋፍ የኢትዮጵያ ውሃዎች ተሟጋች ምክር ቤት፣ ኢትዮጵያዊነት የዜጎች መብቶች ጥበቃ ተሟጋች ምክር ቤት፣ የሺካጎ የኢትዮጵያ ማህበረሰብ ህብረት፣ የቤ አካባቢ የኢትዮጵያ ማህበረሰብና የባህል ማዕከል፣ የኔቫዳው የላስ ቬጋስ የኢትዮጵያ ማህበረሰብ ማዕከል፣ በደቡብ አፍሪካ የኢትዮጵያውያን ባለሙያዎች ማህበር፣ የታላቁ የህዳሴ ግድብ ድጋፍ ቡድኖች በአሪዞና፣ በሎስ አንጀለስ እንዲሁም በኦሬገንና በደቡብ ምዕራብ ዋሽንግተን ዋሽንግተን ስቴት ወይም ግዛቷ ማለት ነው። ፎረም 65 የኢትዮጵያውያን ምሁራን መረብ ራእይ ወይም ቪዥን ኢትዮጵያ ናቸው። መግለጫውን በማርቀቅ ላይ ከተሳተፉት አንዱ የሆኑትን በደቡብ አፍሪካ የዊት ዋተር ስትራንድ ዩኒቨርሲቲ እና በዩናይትድ ስቴትስ የዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭር ማብራሪያ ጋብዣ አለሁ። አመሰግናለሁ ፕሮፌሰር ሚንጋ መስመር ላይ ናቸው። ጤና ይስጥልኝ። ጤና ይስጥልኝ ፕሮፌሰር፣ ለጊዜውም ለዝግጁነቱም ይህን መግለጫ ለአሜሪካ ድምፅና ለአድማጮቻችን ለመስጠት እስቲ ከመግለጫችሁ መግቢያ የመጀመሪያ አንቀጽ ልነሳና ኢትዮጵያ በአሁኑ ጊዜ መስቀለኛ መንገድ ላይ እንደምትገኝ የከበዱና የሰፉ ፈተናዎች እንዳሉባት፣ እነዚህ ፈተናዎችም የውጭ ወረራን ኤክስተርናል አግሬሽን ነው ያላችሁት የውስጥ ግጭቶችን፣ ወረርሽኝን፣ በወረርሽኙ ምክንያትም የምጣኔ ሀብት ውድቀትን ኢኮኖሚክ ኮላፕስ ብላችሁታል እንደሚያካትቱ ገልጻችኋል። ከዚህ ውስጥ ሁለት ነጥቦችን እንዲያብራሩልኝ ላንሳቸው። ፕሮፌሰር ሚንጋ የውጭ ወረራ ወይም ኤክስተርናል አግሬሽን ስትሉ ምን ማለታችሁ ነው? አንደኛ። በወረርሽኙ ምክንያት የምጣኔ ሀብት ውድቀት ስትሉስ ከመካከላችሁ እርስዎን ራስዎን ፕሮፌሰር ሚንጋ ጨምሮ ብዙ የተከበሩ የምጣኔ ሀብትና የገንዘብ ጉዳዮች ባለሙያዎች አላችሁና በጥናት የደረሳችሁበት ይህንን ያህል የምትሉት ኪሳራ አለ ኢትዮጵያ ላይ እስካሁን ድረስ የደረሰ በኮቪድ-19 ምክንያት ፕሮፌሰር ሚንጋ እግዜር ይስጥልኝ አቶ ሰለሞን፣ እንግዲህ የውጭ የወረራ አደጋ የምንለው ከካይሮ የሚሰሙት ድምጾች ባለፉት ሁለት ሶስት ዓመት ላይ በጣም እየተጠናከሩ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በሶስቱ ሀገሮች ማለትም በኢትዮጵያ በግብፅና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። ምክንያቱም የሀገሪቷን የግዛት አንድነት በሀገሪቱ ውስጥ ያለውን ደግሞ የውሃ መብት የአጠቃቀም ትልቅ ችግር ላይ ስለነበረ በዛ የተነሳ ከካይሮ የሚሰሙት ድምፆች ተጠናክረው የግብጽ ባለሀብቶች ከሆኑት አንዱ በጣም ትልቅ የቴሌኮሚኒኬሽን እና ብዙ ኢንቨስትመንት ቢሊዮነር የሆኑ ሰው ጦርነት ኢትዮጵያን እንወራለን በማለታቸው፣ ፕሬዚደንት አልሲሲም ወደ ፓርላማ ገብተው ከፓርላማ ሙሉ ስልጣን ተቀብለው ማንኛውም ነገር አማራጭ በጠረጴዛ ላይ ነው እየተባለ የዛ አይነት መንገዶች ስላሉ ኢትዮጵያን የሚያስፈራ ሁኔታ በመፈጠሩ ለዚህ የወረራ ምልክቶች አልፎ አልፎ ስለሚታዩ ይሄንን ግንዛቤ ውስጥ በማድረግ ነው። አመሰግናለሁ። ፕሮፌሰር ሚንጋ በ1963 ዓመተ ምህረት በአውሮፓ የዘመን አቆጣጠር የአፍሪካ አንድነት ድርጅት ሲመሰረት ኮሎኒያል ወይም የቅኝ ግዛት ዘመን ስምምነቶች ሁሉ ተሰርዘዋል፣ ውድቅ ሆነዋል ብላችሁ በመግቢያችሁ ላይ ጠቅሳችኋል። በዚህ መግለጫ ላይ ባይሰረዙ ውድቅ ባይሆኑ ኖሮ ኢትዮጵያ አሁን ግብፅ እያነሳችው ላለች ጥያቄዎች የመገዛት ግዴታ ነበረባት ብላችሁ ታምናላችሁ? የለም ምንድን ነው እንግዲህ እነዚህ የቅኝ ግዛት ውሎች የሚባሉት ግብጾቹ ብዙ ነገር ያነሳሉ። ሲመቻቸው የሚጠቅሱት አለ። እኛ እንደውም ያገኘ ነው ምንድን ነው ታሪክ ተማሪም ባንሆንም ያለፈው ፕሮፌሰር ሪቻርድ ፓንክረስት ራሳቸው በጻፉት ጽሁፍ ላይ በአስራ ስድስተኛው እና በአስራ ሰባተኛው ዘመን ላይ የስኮትሽ ተጓዦችን የፖርቹጊዝ ተጓዞችን ጠቅሰው ግብጽ በዚያን ጊዜ በቱርክ ስር በነበረችበት ጊዜ ለውሃው ለሚፈሰው ውሃ ግብጾች ለኢትዮጵያ ንጉስ እንደሚከፍሉ ገንዘብ እንዲከፍሉ ነው የሚያወራው። ከዛ በኋላ በ1903 ላይ ብለው የሚያነሱት አሁን የቀድሞ የግብጽ የውሃ ሚኒስትር የነበሩት የጻፉት ለዛም መልስ ሲሰጥ ምንድን ነው በአስራ ዘጠኝ ዜሮ ሶስት ስለተደረገው ባጼ ምኒሊክና በእንግሊዝ ጠላቋ ብርታንያ የተደረገ ስምምነት አለ። ያ ስምምነት ግብፅን የሚጨምር አይደለም። ያ የተደረገው በኢትዮጵያ ንጉስና በእንግሊዝ ንግስት መካከል ነው። ግብጽ የሚባል ነገር እዛ ዶክመንት ውስጥ ስሟም አይጠቀስም። በኢትዮጵያ ንጉስ ያሉ ዳግማ ያፄ ምንሊክን ነው ያን ጊዜ ማለት ነው። አዎ በዳግማ ያፄ ምንሊክና ያንን ነው። ያኛውም ደግሞ ሲታይ የአማርኛው ትርጉምና የእንግሊዝኛው ትርጉም የተለያየ ነው የሚለው የሚለው በእንግሊዝኛው አሬት ይለዋል። ማቆም ማለት ነው። ስቶፕ ማለት ነው። የኢትዮጵያ ንጉሥ ውሃውን መፍሰሱን ወደ ታች አያቆምም ነው የሚለው፣ የእንግሊዙን እንኳን ብንወስድ የአማርኛው ሲሆን ደግሞ ወንዙን አይደፍንም ጨርሶ አይደፍንም ነው የሚለው። ስለዚህ ያ ውልም እነሱ ብዙ ጊዜ የሚናገሩት እንደውም አሁን ሰሞኑን የግብፅ አንድ ፓርላሜንቴሪያን በፍራንስ ትዌንቲ ፎር ሀያ አራት ላይ ወጥቶ ሲናገር ያንኑ አንቀጽ ይጠቅሳሉ። ያ ሆነም አልሆነም የአፍሪካ ዩኒየን የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ምንድን ነው፣ በሂስቶሪካል የሆኑ ኮሎኒያል ስምምነቶች፣ የቅኝ ግዛት ስምምነቶች አዲሷን አፍሪካ ሊሰሯት አይችሉም፣ የአዲሷን አፍሪካ ችግር ሊፈቱ አይችሉም ተብሎ ካይሮ ላይ በአስራ ዘጠኝ መቶ ስልሳ ሶስት ላይ የኔሬሬ ዶክትሪን በሚባል መንገድ የተቀመጠ ነገር አለ። ሌላው ደግሞ ስንመለከት በዚህ የናይል ቤዝን ኢኒሽቲቭ እና በሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት በሚባለው ላይ ራሱ እዚህ ጋር ቀይቅርት አድርጉልኝ። አሁን የጠቀሷቸው በእንግሊዝኛ ስለሆኑ ለአድማጮቻችን ግልጽ እንዲሆኑ የአባይ ተፋሰስ ሀገሮች ትብብር ተነሳሽነትና የስምምነታቸውን ማዕቀፍ ነው እየጠቀሱ ያሉት። አዎ ትክክል ነው። እነዛ በአስራ አንድ ሀገሮች ናቸው እነዚህ የአባይ ተፋሳሽ ሀገሮች የሚባሉት። ከዙ እዛ ውስጥ የተወሰኖቹ ሀገሮች ተቀብለውታል፣ ግማሾቹ ደግሞ ሌሎቹ እያጠኑት ነው። ግብጽና ሱዳን ግን ያንን በመጀመሪያ የነበረውን ውይይት ረግጠው ወጥተው ትተውታል። በአጠቃላይ ስለዚህ ምንድነው አብዛኛው በአፍሪካ ውስጥ ያሉት እና ድንበር ተሻጋሪ ወንዞች ችግር ወይም ሌሎችም ችግሮች ሊነሱ የሚችሉት በአዲስ ጥንሰ ሀሳብ ነው እንጂ የዛሬ መቶ አመት መቶ ሃምሳ አመት ተፈርመው ነበር የሚባሉት ነገሮች የዛሬውን ችግር ሊፈቱ አይችሉም። እና ዓለም ተቀይሯል። ግብጾቹ አሁንም የሚያነሱት ያንን ነው። በተለይ በአስራ ዘጠኝ መቶ ሀያ ዘጠኝ ላይ እንግሊዞች ራሳቸው ከሱዳን ጋር የተከፋፈሉትን ያንን ትልቅ ሕግ አድርገው እንደገና ደግሞ በአስራ ዘጠኝ መቶ ሀምሳ ዘጠኝ የተፈራረሙትን በግብጽና በሱዳን ላይ እርስ በርሳቸው ነው የተከፋፈሉት እንጂ ውሃው የሚመጣባቸውን የሚመነጭባቸውን ሀገሮች እዛ ውል ውስጥ ሳያስገቡ እርስ በርሳቸው ተከፋፍለው ሰማኒያ አምስት ሰማኒያ ስድስት ፐርሰንት ውሃውን የሚያወጡት እንደነ ኢትዮጵያ ያገሉት ሀገሮች በዛ ስምምነት ውስጥ ሳይካተቱ ቀሩ። ግብጾቹም ሆነ ሱዳናችሁ የራሳቸውን ልማት ወንዙ የሚመነጭበትን ሀገሮች ሳያማክሩ ትልልቅ ግድቦች ሰርተዋል። ትልልቅ ከተሞች ሰርተዋል። ትልልቅ የእርሻ ጣቢያዎችን አርገው እንደውም ኤክስፖርት የማድረግ ሁኔታ ነው እየታየ ያለው እና ይሄ ትክክል ስላልሆነ የቀኝ ግዛት የሚባለው ነገር የዛሬውን መፍትሄ ችግር መፍትሄ ሊሆን ስለማይችል በዛ ምክንያት ነው ለዛሬው ፕሮብለም መፍትሄ ጠቋሚ ወይም መንገድ ሊሆኑ አይችሉም የምንለው እና ጥያቄ ምንድን ነበረ? በ1963 ዓመተ ምህረት ወደ 60 ዓመት አካባቢ ለሚሆን ጊዜ ማለት ነው ውድቅ የተደረገ ስምምነት። ውድቅ ባይደረግ ኖሮ ያን ጊዜ ኢትዮጵያ የመገዛት ግዴታ ይኖርባት ነበር ወይ? የአፍሪካ አንድነት ድርጅት ሲቋቋም ውድቅ ባያደርጋቸው ኖሮ በተቋቋመበት ስምምነት ኢትዮጵያ ልትገዛ የምትችልበት ምንም አይነት አስገዳጅ ሁኔታ ነበር ወይ? አለ ወይ? በፍጹም የለም፣ አልነበረም። ምንም አይነት ነገር የለም ራሱ እንኳን ሌላው ቀርቶና በአስራ ዘጠኝ ዘጠና ሶስት ላይ ፕሬዚደንት ሙባረክ እና ጠቅላይ ሚኒስትር መለስ የዛን ጊዜ የሽግግር መንግስት ኃላፊ ነበሩ። እሱም እንኳን የሚለው ለሁለቱም ሀገር ጥቅሞች እንጠቀምበታለን ነው እንጂ ኢትዮጵያን ግዴታ ውስጥ የሚያስገባ ወይም በድሮ ታሪክ ላይ በተቀመጡ ነገሮች የዛሬውን ችግር እንፈታለን የሚል ኢትዮጵያን የሚያስገድድ ምንም ነገር የለም። ፕሮፌሰር ሚንጋ፣ በዚህ መግለጫችሁ ላይ ያነሳችኋቸው ትልልቅ ሰነዶች አሉ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሚመለከትና የአፍሪካ አንድነት ድርጅትን የሚመለከቱ ወይም የአፍሪካ ህብረትን በአሁኑ ጊዜ ባለው አቋሙ ማለት ነው የሚመለከቱ ሰነዶችን ጠቅሳችኋል። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቻርተር ያላችሁት ራሱን የተባበሩት መንግስታት ድርጅትን ቻርተር ይመስለኛል አንቀጽ ሰላሳ ሦስትን ንዑስ አንቀጽ አንድን ጠቅሳችኋል። ይሄ ንዑስ አንቀጽ የሚለው ዓለም አቀፍ ሰላምና ደህንነትን አደጋ ላይ የሚጥሉና ግጭት ውስጥ የገቡ ወገኖች በቅድሚያ መፍትሄዎቻቸውን በድርድር ችግሮቻቸውን በመመርመር በሽምግልና፣ በምክክር፣ በግልግል፣ በዳኝነት ወደ አካባቢ ተቋማት ወይም የራሳቸውን ሰላማዊ አማራጭ መንገዶችን ይፈልጋል ይላል። የተባበሩት መንግስታት ድርጅት ማቋቋሚያ ቻርተር አንቀጽ 33 ንዑስ አንቀጽ አንድ ይህንን ጠቅሳችኋል። በአፍሪካ ህብረት ማቋቋሚያ ሰነድ ላይ ደግሞ አንቀጽ ሶስት እና አንቀጽ አራትን ጠቅሳችኋል። አንቀጽ ሶስት 14 ንዑሳን አንቀጾች አሉት። አንቀጽ አራት 16 ንዑሳን አንቀጾች አሉት። በእነዚህ አንቀጾች ውስጥ ከዚህ ጋር ምናልባት ግንኙነት የሌላቸው የሚመስሉ ከሰብአዊ መብቶች ጋር ከዲሞክራሲያዊና ከመልካም አስተዳደር ጋር ከምርምር ሳይንስና ቴክኖሎጂ ጋር ከጤና ጋር የተያያዙም ንዑሳን አንቀጾች ሰፍረዋል። እነዚህ በጠቀሳችኋቸው አንቀጾች ውስጥና ተጥሰዋል የምትሉት እናንተ ሙሉውን ወይም ደግሞ አልተከበሩም ወይም ደግሞ የግብፅ መንግስት እየዘለላቸው ነው። በተለይ ፕሬዚደንት ኤልሲሲ የአፍሪካ ህብረት ሊቀመንበር በሆኑበት ጊዜ ዘላዋቸዋል የምትሉት ሙሉን አንቀጾች ነው እነዚህን፣ ወይስ ደግሞ በተናጠል የምትጠቅሷቸው አንቀጾች ወይም ንዑሳን አንቀጾች አሉ? በደፈናው ስላስቀመጣችኋቸው ነው ይህን ጥያቄ የማነሳው። ትክክል ነው። በአፍሪካነት ድርጅት አዲሱ በሚቋቋምበት ጊዜ በአንቀጽ ሶስትና አራት ላይ ልክ አንተ እንዳልከው ብዙ ነጥቦች አሉ። እነዚያዎች ምንድን ናቸው? ብዙዎቹ ዓላማዎችና መመሪያ ጽንሰ ሀሳቦች ናቸው። አብዛኛቹ የሚመለከተው አንደኛው ግጭትን ስለማስወገድ ሰላምን ስለማግኘት ነው። ብዙዎቹ የሚናገሩት ዓላማውም መሰረታዊ ጽንሰ ሀሳቡም ያለው ትክክል ነው። በዛ ላይ ምንድነው? በአንቀጽ ሶስት ላይ ለምሳሌ ብዙ የተደረደሩ አሉ። በአንቀጽ አራትም ላይ መናገር እንችላለን፣ ምልክት ማድረግ እንችላለን። እነዛን የተወሰኑ ግን በአጠቃላይ ጽንሰ ሀሳቡና መንፈሱ ግጭት በመካከል ሀገሮች በአባላት ሀገሮች መካከል በሚነሳበት ጊዜ በሰላም በውይይት፣ በዛው በአካባቢው በመፍታት አይነት ነገር ነው የሚታየው። ወደ ተባበሩት መንግስታት አንቀጽ ሰላሳ ሶስት እና ንዑስ አንቀጽ አንድን ስንመለከት ደግሞ የሚለው እነዚሁ አይነት ግጭቶችን በመጀመሪያ ሀገሮቹ ተወያይተው እንዲፈቱ የአካባቢው ሀገሮች እንደነኢጋድ ያሉት እንደ በዚህ የተፋሳሽ ሀገሮቹ እንዲፈቱ ከዛም ደግሞ አልፎ አፍሪካ ዩኒየን ራሱ የሀምሳ አምስት ሀገሮች አባል የሆኑበት እዛው አዲስ አበባ ላይ የተቀመጠ ስለነበረ ባለፈው ዓመት ፕሬዚደንት አልሲሲ ነበሩ የአፍሪካ ዩኒየን የፕሬዚደንቶቹ ቦታ ላይ የነበሩት እና እሳቸው ፕሬዚደንት በነበሩበት ጊዜ ጉዳዩን ወደ ተባበሩት መንግስታት አጠቃላይ ጉባኤ፣ ወደ ራሽያ፣ ወደ አሜሪካ በአፍሪካ ውስጥ ያንን ነገር ሳይጨርሱ በመሄዳቸው የተነሳ የተባበሩት መንግስታትም አንቀጽ ሰላሳ ሶስት አንቀጽ አንድ የሚለው ምንድን ነው? በመጀመሪያ በዛ ባሉት በአካባቢ ሀገሮች ተቋሞች ጉዳያችሁን ጨርሱ ነው የሚሉት። ያ ነገር ሳልቅ እንደገና የሶስቱ ሀገሮች ውይይት ባለበት ቦታ ላይ እንደገና ተነስተው ለሁለተኛ ጊዜ ወደ ዓለም ጸጥታ ምክር ቤት ወደ ተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን ወደ ላይ ከፍ ማድረጋቸው ነገሩን በዓለም ደረጃ ማጫጫታቸው ምንድን ነው በኛ ግምት የኢንተርናሽናል የዓለም አቀፍ ሕዝብን ስሜት ለመውሰድ እና ከስምምነቱ አፈንግጦ ለማውጣት ስለሆነ በዚህ ላይ ተገቢ ነው ብለን አናስብም። በዚህም የተነሳ የግብፅ መንግስት እዚህ ላይ ኢትዮጵያ ላይ የማይሆን ጫና እያደረገ መሆኑን ለማስገንዘብ ይሄ ደግሞ ከኢንተርናሽናሉ ቻርተሮች ውጭ የወጣ በመሆኑ የተነሳ ይህንን ለመጥቀስ ተገደናል። ፕሮፌሰር ሚንጋ በዚህ መግለጫችሁ ላይ የግብፅ ህዝብ ዘጠና ስምንት ከመቶ ጨውነት የሌለው ውሃ ወይም ወራጅ ወይም የከርሰ ምድር ውሃ እንደሚያገኝ ፍሬሽ ዋተር ማለት ነው እንደሚያገኝ ከዚህ ጋር ሲነጻጸር ከኢትዮጵያ ህዝብ አርባ ሁለት ከመቶ ከዚያም ያነሰ እንደሆነ የሚያገኘው። የግብፅ ህዝብ ሙሉ በሙሉ የኤሌክትሪክ ኃይል እንደሚያገኝ የኢትዮጵያ ህዝብ ደግሞ በእናንተ መግለጫ ላይ ከአርባ አምስት ከመቶ ያነሰ እንደሆነ የሚያገኘው ገልጻችኋል። ይህንን ቁጥር ለማስታወስ ያህል ከዚህ በፊት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ ለተባበሩት መንግስታት ድርጅት ቀርበው ሲናገሩ ባለፈው መስከረም እንደውም እናንተ ከጠቀሳችሁት ቁጥር ያሳንሱት አለሳቸው፣ ከሰላሳ ከመቶ በታች ነው የኢትዮጵያ ህዝብ የኤሌክትሪክ ኃይል የሚያገኘው ከሰባ ከመቶ በላይ የሚሆነው አያገኝም ብለው ተናግረው ነበረ። የእኔ ጥያቄ እና ሌላው ግብፅ የሰፋ የባህር ግንኙነት እንዳላትና ኢትዮጵያ ደግሞ ዝግ ሀገር መሆኗን ገልጻችኋልና፣ በቅድሚያ ለምን አስፈለገ ይሄንን ማንሳት ይህንን ጉዳይ ማንሳት? ምን ግንኙነት አለው አሁን እናንተ ከያዛችሁት ጥያቄ ጋር? እሺ፣ ትንሽ ወደኋላ ኋላ ልውሰድህ። ብዙ ጊዜ እንግዲህ የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ የአሳ ማርባት፣ የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም። ሁለተኛ ትልልቅ ግድቦች፣ ትልልቅ የኮንስትራክሽን ስራዎች ብዙ ጊዜ ይዘገያሉ። ብዙ ጊዜ ደግሞ መጀመሪያ ከተገመተላቸው ዋጋ ብዙ ጊዜ ከፍ የሚል እንደሚያስወጡ የታወቀ ነው። ያም ሆኖ ግን ምንድን ነው የዚህ ፕሮጀክት አላማ ምንድን ነው? ኢትዮጵያ ውስጥ ከበታች ያሉት ሀገሮች የሚጠቀሙትና ከውሃው መነሻ ጋር ያሉት ሀገሮች የጥቅም አይነት ሁኔታው እና የልማት ሁኔታችን እጅግ በጣም የተለያየ መሆኑን ነው የኤሌክትሪክ ኃይል እና መብራት ግብጾች የሚያገኙትን ትክክል ነ እኛ ይሄንን ዳታ ያገኘነው ከኢንተርናሽናል ይሄንን ጉዳይ ከሚመለከቱ ሁለት ሀገሮችን ከሚያነጻጽሩ ቦታ ነው የወሰድነው እንጂ መንግስት የሚለውን ዴታ ላለመቀበል ሳይሆን እሱን ለመድገም አልፈለግንም። ይሄ ሁሉ ሰው በህዝብ በዓለም ላይ የሚያገኘውን ዴታ ተጠቅመን ነው ያንን ዴታ እዛ ላይ ያስቀመጥነው። ግን ምንድን ነው የኢኮኖሚው ሁኔታ ስንመለከተው፣ ግብጾች ያሉበት ሁኔታ እና እኛ ያለንበት ሁኔታ የተለያየ ነው። ዘጠና ስምንት ፐርሰንት ያህል በኤሌክትሪክ መብራት ሲኖራቸው ምግባቸውን የሚያዘጋጁበት በዛ አይነት መንገድ በተሻለ ሁኔታ ሲሆን እኛ ጋር ግን በኢትዮጵያ ኮረብታማ ቦታዎች ላይ ተራራዎች ላይ ያለው ሕዝብ እጅግ በጣም ድህነት ያለውበት ሰዎች እና እናቶች ቅጠል የሚለቅሙበት እንጨት ተሸክመው ምግብ የሚያረጉበት የሚሰሩበት፣ በጢስ የሚጨናበሱበት ቦታ ስለሆነ ይህንን ነገር የዓለም ሕዝብ እንዲገነዘበው ያስፈልጋል። ምክንያቱም ግብጾቹም አሁን የሚያናገሩት ምንድነው? ለኢኮኖሚያችን፣ ለእድገታችን፣ ለህይወታችን ብለው ስለሚሉ ይህንን ጉዳይ የሚመለከት ማንኛውም አንባቢ በተለይ የዲፕሎማቲክ ኮሚኒቲው ይህንን ጉዳይ እንዲረዳው ብለን ስላሰብን ነው። ያንን በቁጥር ለመግለጽ የፈለግ ነው። ግብጾች በነገራችን ላይ አንዳንድ የሃይድሮሎጂስት ሰዎች፣ የከርሰ ምድርን ውሃ የሚያውቁ ሰዎች፣ ያጠኑ ሰዎች የሚነግሩን ግብጽ ከርሰ ምድር ውሃ እንዳላት፣ ዘመናዊ ቴክኖሎጂ ደግሞ በመጠቀም ከባህር አካባቢ ያሉትን ጨዋውን በማውጣት ውሃዎቹን ለጥቅም የሚጠቀም የመጠቀሚያ ቴክኖሎጂ እያለ ስለሆነ ግብጾች በዛ ላይ ማል ነዋያቸውን ቢያፈሱ ሁል ጊዜ ከላይ የሚመጣውን ውሃ ብቻ ለእኔ ለእኔ ስጡኝ የሚለውን ነገር ሊያቀዘቅዝ ስለሚችል ሊቀንስ ስለሚችል እና የዓለም ሕዝብ እንዲገነዘበው ብለን ነው ያንን ቁጥር በዛ መልክ ያስቀመጥነው። ፕሮፌሰር ሚንጋ የኔ ጥያቄ ከመርህ ጋር ወይም ከፕሪንስፕል ጋር የተያያዘ ጥያቄ ነው የማነሳው ኢትዮጵያውያን የግብፅን ያህል 98 ከመቶ ንጹህ ውሃ ወይም ንጹህ ማለት ይከብዳል። በእርግጥ ፍሬሽ ወተር የእንግሊዝኛው ይበልጥ ገልጸዋል። ይሄ የባህር ያልሆነ ጨውነት የሌለው እና ለቤት ዕለት ከዕለት ጉዳይ መጠቀም የሚቻል ወራጅ ውሃም የከርሰ ምድር ውሃም ሊሆን ይችላል። የሚያገኘው የግብፅን ያህል 98 ከመቶ ቢሆንና፣ በኤሌክትሪክ ኃይል ደግሞ ሙሉ ህዝቧ የኢትዮጵያ መቶ ከመቶ ማለት ነው የኤሌክትሪክ ኃይል የሚያገኝ ቢሆን ኖሮ አሁን ኢትዮጵያ የያዘችውን የህዳሴ ግድብ ግንባታ ለጥያቄ ማቅረብ ወይም ደግሞ መተው ይቻል ነበረ የሚል ሀሳብ አላችሁ? የለንም የለንም፣ በፍጹም። ይሄ የኢኮኖሚውን ሁኔታ ሁለቱ ህዝቦች በምን አይነት ሁኔታ እንደሚኖሩ ለመግለጽ ብቻ የተቀመጠ ነገር ነው እንጂ የኢትዮጵያን የመብት ግድብ ስለመገደብ ወይም ደግሞ ከተራራዎቹ ላይ የሚወጡትን ውሃዎች የውሃን ክፍፍል በሚመለከት ከዛ ጋር በቀጥታ ግንኙነት የለውም። ሌላው ጥያቄ ፕሮፌሰር የዩናይትድ ስቴትስን የገንዘብ ሚኒስቴር መግለጫ ባለፈው ጊዜ የወጣውን አስመልክቶ ያነሳችሁት ጉዳይ ነው። በዚህ መግለጫችሁ ውስጥ የውሃ ሚኒስትሩን ዶክተር ስለሺ በቀለን ከዚህ በፊት አነጋግሬያቸው ነበር እና የዩናይትድ ስቴትስ መንግስት ሲያናግራቸው የነበረው በእኩልነት መንፈስ በሉዓላዊ መንግስት ተወካይነት እያያቸው ሳይሆን የሚገባቸውን ክብርና ቦታ በእኩልነት ሳይሰጥ እንደነበረ ተናግረው ነበረ። በዛ ቃለ ምልልስ ላይ ይህንን መርምራችኋል፣ እናንተ የዩናይትድ ስቴትስ መንግስት ይህንን እንዲገነዘብ ያደረጋችሁ ጥረት አለ? ሚኒስትሩ ያሉትን ልክ ተው እንዳልከው ሲናገሩ ነው የሰማ ነው የሰማሁት እንጂ በቀጥታ ግንኙነት ከርሳቸው ጋር በዚህ ጉዳይ ላይ ያገኘሁት ነገር የለም፣ ወይም የእኛ ሰዎች በቀጥታ አግኝተዋል ብለን ማለት አንችልም። ግን በቪዥን ኢትዮጵያ በራእይ ኢትዮጵያ በኩል ሚኒስትሩ የአሜሪካ በፌብሩዋሪ ሀያ ስምንት ሁለት ሺ ሀያ ላይ ያወጡት ጽሑፍ በሀገሮች መካከል የሚደረግ አይነት ውይይት ሆኖ ስላላገኘ ነው። በተለይ የኢትዮጵያ ደግሞ ራሱ በዛ ጽሑፍ ላይ በማርቀቁ ሁኔታ ላይ ስምምነቱን በማዘጋጀቱ ላይ በቀጥታ መካፈሏን የሚያሳይ ነገር ባለማግኘታችን የተነሳ በብዙ ቦታ እንደነ የኢትዮጵያ አሜሪካ ካውንስል እንደና አድቮኬሲ ኢትዮጵያ እኛም ቪዥን ኢትዮጵያ በአጠቃላይ የተቃውሞ ጽሁፍ ለገንዘብ ሚኒስትሩ እንዲደርስ ልከናል። ያ ነገር ደግሞ ግልጽ ደብዳቤዎች ናቸው የተጻፉት እና ያ የሚገባ ነገር አይደለም። በአጠቃላይ ከዲፕሎማሲያዊ አካሄድ ላይ የዘነጋ ሆኖ ነው ያገኘ ነው። አሜሪካን የሚያክል ትልቅ አገር በዛ ደረጃ ማድረጋቸውን በጣም አሳሳቢ በመሆኑ የተነሳ ይህንን ምልክት አድርገናል። ከዛም በኋላ ደግሞ ከዋይት ሃውስ ራሱ የናሽናል ሴኪሪቲ ካውንስል እንደዚሁ በትዊተር ሜሴጅ እያስተላለፉት ነበረ። ያም ትክክል አለመሆኑን በራይ ኢትዮጵያ በኩል ደብዳቤ ለዋይት ሃውስ ተጽፏል። እኛ ብቻ አይደለንም ሌሎችም የኢትዮጵያ ድርጅቶች እዚህ ያሉት ደብዳቤዎቹን ጽፈዋል አንዳንዶቹ በቀጥታ ለዛ ነው ለዛ ብቻ ሳይሆን ለሌሎቹም ቦታ ኮፒ አድርገዋል እኛ ደግሞ ግልጽ ደብዳቤ ነበር የጻፍነው በዌብሳይታችን ላይ ይገኛል እሺ ያመሰግናለሁ ፕሮፌሰር እዚህ መግለጫችሁ ላይ ጥያቄዎችን ስታነሱ ለተለያዩ አካላት የሌሶቶን የደጋማ አካባቢዎች ውሃዎች ፕሮጀክት አንስታችኋል እና ስለዛ ትንሽ እንገሩን እስቲ። ምንድንነው ያለው ግንኙነት ከአባይ ውሃና ከህዳሴ ግድብ ጋር ምንድነው ሌሶቶ በደቡብ አፍሪካ በሙሉ የተከበበች ሀገር ነች። ትንሽ ሀገርና ተራራማ ላይ ያለች ሀገር ነች። ነጻ ሀገር የነበረች ነች። ሳውዝ አፍሪካ በአፓርታይድ በምትገዛበት ጊዜ እና ምንድን ነው በሳውዝ አፍሪካ፣ በደቡብ አፍሪካ እና በሌሴቶ መካከል ስምምነት ተደርጓል። በሌሴቶ ሀይላንድ ዋተር ፕሮጀክት የሌሴቶ የተራራማ ውሃ ፕሮጀክት ይባላል እና ይሄ ምንድን ነው ስምምነቱ አለ። ዌብሳይቱ ላይ ሁሉ ግልጽ አለ ደቡብ አፍሪካ ለሌሶቶ ገንዘብ ትከፍላለች በየአመቱ። ገንዘቡን እርግጠኛ አይደለሁም ወደ አምሳ ሚሊዮን አካባቢ ራንድ ይሁን ዶላር ይሁን አላወቁም። በዚህ አጋጣሚ አቶ ኪዳኔ አለማየሁ ታውቃቸው ይሆናል። እሳቸው ያንን ውይይት በተደረገበት ጊዜ የሌሶቶን መንግስት ጋር ኤክስፐርት ሆነው አሁን ከስልጣን የወረዱት ጠቅላይ ሚኒስትር ቲም ተሃኔ በነበሩ ጊዜ ሁለቱ ሆነው ያንን ስምምነት እንዲፈረም ያደረጉት ነው። የዚህ ነጥብ ምንድን ነው? ድንበር ተሻጋሪ የሆኑ ወንዞችን ችግር ለመፍታት አፍሪካ ውስጥ ራሱ ምሳሌ አለ። ለምሳሌ ከበሌሶቶ እና በደቡብ አፍሪካ ያለውን ስምምነት ምንድን ነው የምንመለከተው? ሌሶቶ ተነስቼ ገድባለሁ በሙሉ አላለችም። ሳውዝ አፍሪካ ደግሞ ከተራራዋ ላይ የሚመጣውን የሌሶቶ ሀብት መሆኑን ራሱን እውቅና ሰጥታ ደግሞ እንደውም በየአመቱ ገንዘብ ትሰከፍላለች። ስለዚህ እኛ ሌላው አፍሪካ ምን መማር እንችላለን? ሱዳኖች እና የኢትዮጵያ መካከል ምን አይነት ስምምነት ሊኖር ይገባል? ኢትዮጵያና ግብጽ ላይ ምን አይነት ስምምነት ይገባል? በቀኝ ግዛት ጊዜ የነበሩ ውሎችን ተመልክቶ እዛ ላይ እንትን ብሎ እንደው አንድ ኩባያ ውሃ እንኳን ከወረደች እሞታለሁ የሚለው አካሄድ ምንም በጣም ኋላ ቀር መሆኑን ለማስገንዘብ ምልክት እንዲሆን ብለን ነው ያንን ነጥብ ያስቀመጥነው። ሌላው ማንሳት የምፈልገው ጥያቄ ፕሮፌሰር ሚንጋ የህዳሴ ግድብ ጉዳይ ከ2004 ጀምሮ በኢትዮጵያ አቆጣጠር ማለት ነው፣ ከ2004 ዓ ም ጀምሮ ያለ ጉዳይ ነው። ጠቅላይ ሚኒስትር መለስ ዜናዊ የዚህን ግድብ ግንባታ መጀመር ካሳወቁበት ወይም ካወጁበት ጊዜ ጀምሮ እየተካሄደ ነው ያለው ይሄ ስራ። የኢትዮጵያ ምሁራን በዓለም ዙሪያ ያላችሁ ንቁ ተሳትፎ አልነበራችሁም። ባለፈው በዚያን ጊዜ ብዙ ጊዜ እንደውም የኢትዮጵያ መንግስት ለፖለቲካ ጥቅም ነው፣ ሀሳብን ለማስቀየር ነው፣ አቅጣጫ ለማስቀየር ነው የሚሉ መግለጫዎችን ይሰጡ እንደነበሩ በተለያዩ ዘገባዎች ሲነሳ ይታያል። ይሄ የሀገር ጉዳይ ያን ጊዜ ያላነሳሳችሁና ልክ እንዳሁኑ ያልቆማችሁበት ምክንያት ምንድን ነው? አሁንስ ደግሞ እንደዚህ በአንድ ተነስታችሁ እንድትቆሙ ያደረጋችሁ ነገር ምንድን ነው? የጊዜ ደስተለኛ በመጀመሪያ የኢትዮጵያ መሪዎች አጼ ምኒልክም ሆኑ፣ ኃይለ ሥላሴም ሆኑ፣ ኮሎኔል መንግስቱም ሆኑ፣ ጠቅላይ ሚኒስትር መለስም፣ ኃይለ ማርያምም ጠቅላይ ሚኒስትር አብይም ይሄንን ጉዳይ በሚመለከት የተዛነፈ ሀሳብ የላቸውም። የኢትዮጵያን ሉዓላዊነት ማስከበር የአንድ መንግስት ደግሞ ግዴታ ኃላፊነቱ ነው እንግዲህ በዋና ጥያቄ ያነሳኸው የኢትዮጵያ ውጭ ያሉ ምሁራን ለምንድን ነበር የሚቃወሙት ይላሉ። አንድ ችግር አለ። አንደኛ ምንድን ነው መንግስታት ይመጣሉ ይሄዳሉ። የሀገር ጥቅም ደግሞ የተለያየ ጉዳይ ነው። የዛሬም መሪዎቹ ያሉት የተወሰነ ጊዜ ከቆዩ በኋላ መሄዳቸው አይቀርም። መንግስት መለዋወጡ አይቀርም። ግን የሀገር ጥቅም ደግሞ የተለየ ነው። ይህንን ጉዳይ በዛ ሀሳብ ላይ ያለን ፕሮፌሰር ሰይድ ሀሰን፣ ፕሮፌሰር ማሞ ሙጬ፣ ፕሮፌሰር አቡ ግርማ ጃፓን እና ራሴን ጨምሮ ቢያንስ ሁለት ሶስት አራት ጽሁፎች በተለያዩ ጊዜ ጽፈናል። ይህንን የጻፍነው በፈረንጆቹ በሁለት ሺህ አስራ አራት ጀምሮ ምንድን ነው ሚስፕሌስድ ኦፖዚሽን የሚባል ያልሆነ አይነት ተቃውሞ በዚህ ላይ መደረግ የለበትም የሚል ጽሁፎችን አስቀምጠናል። ዛሬ ግን የሳተ ተቃውሞ ማለት ነው የሚሉ አቅጣጫውን የተሳተ ተቃውሞ በሚል በየቦታው ተቀምጧል። ሜጋዚኖች ታትመዋል። በየወብሳይቶቹ ተገኝተዋል። አሁን ግን ምንድነው ሁኔታውን ስለተቀየረ የግብጾቹም ማስፈራራቱ በጣም እየጠነከረ በመምጣቱ የተነሳ አገር ቤቱም ደግሞ ያለው የለውጥ አይነት ሀሳቦችም ስላሉ ብዙውን ሰው አነቃቅቶታል ጉዳዩ እና በዚህም የተነሳ በአሁኑ ሰዓት ላይ ውጭ ያለው ሰው ለምሳሌ አሁን ይሄንን ስብሰባ ያለፈው ቅዳሜ የተደረገው ስብሰባ ላይ አሁን ከሁለት መቶ አስራ ስምንት በላይ ሰዎች ከአስራ አምስት በላይ ድርጅቶች ከዓለም ዙሪያ ይከታተሉት የነበረ ነው። በእንግሊዝም እንደዚሁ አይነት ሁኔታ ተደርጓል። በደቡባዊ አፍሪካም እንደዚሁ አይነት ሁኔታ ተደርጓል እና ሁኔታው በጣም እያሳሰበ በመምጣቱ ፕሮጀክቱ ደግሞ እያለቀ በመሄዱ የተነ እና ከበታች በኩል ያሉት ሀገሮች አሀ ይሄ ፕሮጀክት እንግዲህ እውን መሆኑ ነው ብለው ኢትዮጵያን የሚያስፈራሩት ነገር በጣም እየጠነከረ በመሄዱ ሕዝቡን አነሳስቶታል። ይሄ ግልጽ ነው። በፊት ሲቃወሙ የነበሩ ሰዎች ዛሬ እንደውም አንደኛ ፊት ቀድመው የሚከራከሩት እነሱ ናቸው። እና በጥሩ መንገድ ነው ነው የማየው። ሌላው ጥያቄ ፕሮፌሰር ለኢትዮጵያ መንግስት አሁን እያደረገ ላለው ጥረት አድናቆታችሁን ገልጻችኋል። በሀገር ውስጥ ያሉ ኃይሎች ከምንም ልዩነት ወጥተው ወይም ልዩነቶቻቸውን አስወግደው ከኢትዮጵያ መንግስት ጎን እንዲቆሙ ጠይቃችኋል። የዓለም መንግስታትም በተለያዩ ደረጃዎች ያሉ ከድርጅቶች እስከ ሀገሮች ድረስ የኢትዮጵያን መንግስት እንዲደግፉ ጠይቃችኋል። ይህ አጀንዳ የህዳሴ ግድብ ጉዳይ ኢትዮጵያውያንን ወደ አንድ መድረክ ሊያመጣ የሚችል ወደ መነጋገር፣ ወደ መደማመጥ እና ለሌሎችም ችግሮቻቸው መፍትሄ እንዲፈልጉ ሊያደርግ የሚችል ጉዳይ ነው ብላችሁ ታስባላችሁ፣ ታምናላችሁ። እንግዲህ በዛሬው ላይ በስልጣን ላይ ያለው መንግስት ከባድ ፈተና አለበት። ቅድም መጀመሪያ በውይይታችን መጀመሪያው ላይ እንደተነጋገርነው ብዙ ፈተናዎች አሉበት፣ የሽግግር ችግሮች አሉበት፣ የኢኮኖሚው የቫይረሱ ጉዳይ፣ የሀገር ውስጥ ያለው ደግሞ የጸጥታ የመናጋት ሁኔታዎች፣ ብዙ ነገሮች ይታዩበታል። እና ብዙዎቹ እንግዲህ እንደሚመስለን ግብጾቹም ቶሎ ወዲያ ወዲህ አዋክበው እዚህ ዋሽንግተንም ቶሎ አስፈርመው መገላቀል የፈለጉት የውስጥ ላይ አገር ውስጥ ያለውን ሁኔታ ችግር በመገንዘብ ጊዜውን እንጠቀምበት። ይሄ ግድብ የተጀመረው በፈረንጆቹ ሁለት ሺህ አስራ አንድ ላይ ግብፅ ራሷ በለውጥ እንቅስቃሴ ውስጥ በነበረችበት ጊዜ ያንን ነገር በደንብ ትኩረት ባለመስጠቷ ነው የሚል ግንዛቤ አለ። የዛሬውም በስልጣን ላይ ያለው መንግስት፣ ቢሮውን የሚያስተዳደረው መንግስት የኢትዮጵያን ልዑላዊነት ማስከበር ግዴታው ነው። ከዛ በላይ ደግሞ በተለይ ህዝባችን ከመቶ አስራ አራት ሚሊዮን አካባቢ ይገመታል። የአመት እድገቱ ወደ ሁለት ነጥብ አምስት ይገመታል። ይሄ ሁኔታ አገሪቷ ወደብ የሌላት አገር ነች እና በስምምነቶች ላይ በሚደረግ ስህተት ለአባይ ምንድን ነው የሚባሉት ትሪቢዩተሪስ ገባር ወንዞችን በሚመለከት ሌሎች ሌሎች ፕሮጀክቶች ሊሰሩ ስለሚችሉ ወደፊት ያለው ህዝብ ሁኔታው እና እድሉ እንዳይወሰን ግብፆቹም የሚያደርጉባቸው አሁን ይሄ የቃላት ጨዋታው፣ የውይይት ጨዋታው ያለው ምንድን ነው በዚህ ስምምነት ውስጥ የውሃውን ፍሰት አጠቃላይ ያለውን ጉልበት ለመጠቀም ለመቆጣጠር ስለሚፈልጉ ይህንን ደግሞ እንዳይደረግ መንግስት ገብቶት አሁን እየተከራከረ ስለሆነ በዚህ ምክንያት ድጋፍ እንሰጠዋለን። የኢትዮጵያን ጥቅም እስካራመደ ድረስ ነው። ያንን መራመድ እስካልቻለ ድረስ ይሄ ድጋፍ ሊለወጥ ይችላል። ስለዚህ ምንድን ነው የምንመለከተው ኢትዮጵያውያን በአንድ ዓላማ መቆም አለብን። በዚህ ላይ የውስጥ ልዩነቶች ቢኖሩ ግድቡን በሚመለከት ደግሞ ለፖለቲካ ይሄ ለፓርቲ ፖለቲክስ ለህዝብ ግንኙነት ስራ የሚሰራ ነገር ሳይሆን በግልጽ ስራው ተሰርቶ ለኢትዮጵያ ጥቅም እንዲሆን ለሁሉም ህዝብ የሚጠቅም በመሆኑ የተነሳ የኢትዮጵያውያን ይሄ የሃይማኖት፣ የጎሳ፣ የፖለቲካ አስተሳሰብ ሁኔታቸውን፣ ልዩነታቸውን ወደ ጎን አድርገው ዛሬ መንግስት የገጠመው ከባድ ነገር ስለሆነ ይሄን በአንድ ላይ ቆመን መመለስ ይኖርብናል በሚል ምክንያት ነው የኢትዮጵያ መንግስትን ውይይቱም በስርዓት ይዞታል፣ ጥሩ ይዞታል ብለን እንገምታለን። በኛ ግምት ይህንን እንዲቀጥልበት ከኋላ ደግሞ ደጀን መሆን ይኖርብናል በሚል ነው እና እንግዲህ፣ ኢትዮጵያውያን በአንድ ላይ ይመጣሉ ወይ? አዎ፣ ይሄ እንግዲህ ብሔራዊ ጉዳይ ነው። ዘር፣ ጎሳ፣ ትልቅ ትንሽ፣ ሽማግሌ ልጅ የሚል ነገር አይደለም ጉዳዩ። ይሄንን ጉዳይ ተባብረን ግድቡን ወደ ግብ ማድረስ ይኖርብናል፣ መጨረስ ይኖርብናል። ዋናው በአሁኑ ላይ ያለው ችግር ምንድን ነው? ግብፆቹ ቅድም እንደተነጋገር ነው ወደ ተባበሩት መንግስታት ወደ ጸጥታው ምክር ቤት ወስደውታል። ይሄንን ጉዳይ መልሰን ወደ አፍሪካ መመለስ አለብን። አፍሪካ ለራሱ ችግሩን መፍታት ይኖርበታል በሚለው መሰረት ዛሬ ይሄንን ውይይት ከማድረጋችን በፊት የተባበሩት መንግስታት ሴኪሪቲ ካውንስል የጸጥታው ምክር ቤት ጉዳዩ እንደሚቀርብ መረጃው ስለነበረን ዛሬ እንዲያውም አሁን አንደር ሴክሬታሪዋ ይህንን ጉዳይ ተስማምታችሁ መፍትሄ ያድርጉለት የሚል ነገር ተናግረዋል። የሚል ነገር ያንተን ኢንተርቪው ከማድረግ በፊት እሱን ለማግኘት እየሞከርኩ ነበረ። እንግዲህ ሁላችንም ተባብረን ጉዳዩን ወደ አፍሪካ መመለስ አለብን። በአፍሪካ ፍሬምወርክ እዛው አካባቢ ላይ ውይይቶች መደረግ አለባቸው። ውይይቶቹ ደግሞ በሁለት መሰረታዊ ሀሳቦች ላይ ነው የሚጋጨው። በአንድ በኩል ፍትሃዊ የሆነ የውሃ አጠቃቀም ይላል፣ በሌላው መንገድ ላይ ደግሞ የበታች ሀገሮች ላይ ጽኑ መጥፎ የሆነ ጉድለት እንዳያመጣ ሁለቱን ተደራድሮ አንድ መንገድ ላይ መሄድ አለበት። ግብጾቹ ይዘው የሚመጡት ሁልጊዜ የበታች አገሮች ስለሆነን እንጎዳለን ነው ነው የሚሉት። ኢትዮጵያ ደግሞ የምለው የበላይ ሀገር፣ ውሃው የሚመጣበት ሀገር ስለሆነ ትንሽ እንኳን እንደ ስጡኝ እንጂ ሰማንያ አምስት ፐርሰንቱን ከኔ ጋር እየወጣ የሚል ነገር ነው እና ሁለቱ ላለመሰጣጠት የሚባል ነገር ነው እና ግብጾቹ የበላይ ሀገሮችን መብት ሳያከብሩ ሌላ ነገር ወደፊት ለመሄድ ውይይቱንም ወደፊት ለመግፋት እጅግ በጣም አስቸጋሪ የሚሆን ይመስለኛል። እነዚህ ነገሮች የሚታዩት የተባበሩት መንግስታት የአስራ ዘጠኝ ዘጠና ሰባቱም ውልም ላይ በዚህ የናይል ተፋሰስ ሀገሮች ስምምነትም ላይ እንዲያውም ሌላውም ተጨምሮ በካርቱም ላይ በሁለት ሺህ አስራ አምስት የተደረገው ላይ እነዚህ ጽንሰ ሀሳቦች ይንሸራሸራሉ፣ ይታያሉ። አሁን ምንድን ነው ዋናው ችግር? ግብጾቹ የሚሉት የኢትዮጵያን የመልማት መብት እናከብራለን ይላሉ። ያ ምንም ማለት አይደለም። ያንን ማቆም አይችሉም። የኢትዮጵያን እንትን ግን እነሱም የሚሉት ምንድን ነው ሁሉንም ውሃ ስጭኝ ነው የሚሉት ይሄ ነው ትልቁ ችግሩ። በኢትዮጵያ በኩል ደግሞ ያለው የእኛን የመጠቀም መብት ሳታከብሩ እርስ በርሳችሁ ተፈራርማችሁ ከወሰዳችሁ በኋላ እንደገና አንድ ነገር ልስራ ስል የለም በእኔ ላይ አንድ ኩባያም ውሃ መቀነስ የለባችሁም የሚል አይነት ነገር ስለሆነ አሞላሉንም በሚመለከት ኢትዮጵያ በሁለት ዓመት መሙላት ስትችል ከአራት እስከ ሰባት ዓመት ድረስ ውስጥ ባለው እሞላለሁ ብላ ስትል የግብጽ ተወያዮች እንደሰማ ነው እስከ ሀያ አንድ ዓመት ድረስ የሚል የቀልድ የማይሆን ነገር ወደ ስብሰባ ይዘው ስለመጡ በዚህ አይነት የሚሄድ ነገር ፕሮጀክቱ ሳያልቅ እንዲሁ አፉን ከፍቶ ግንብ ሆኖ እንዲቀመጥ አይነት ነገር የታክቲክ አሰራር ይታያል። ይሄ ማለት ምንድን ነው? እንግዲህ አገሮች በሚቀመጡበት ጊዜ ምንድን ነው፣ በእንግሊዝኛው ዚሮ ሳም ይሉታል። ሁሉም አገሮች ለእኔ ለእኔ ብለው ስለሚወስዱ ወደ ስምምነት ለመድረስ ያስቸግራል። ስለዚህ ምንድን ነው፣ የናይል ተፋሳሽ ሀገሮች የሆኑት አንድ መሰረታዊ ጽንሰ ሀሳቦችን ቁጭ ብለው መስማማት ይኖርባቸዋል። ለዛም እስካሁን ድረስ ያለው የዚህ የተፋሳሽ ሀገሮቹ ስምምነት ስላለ ኢትዮጵያ ከግብጽ ጋር የምታደርገው ድርድር በዛ ጽንሰ ሀሳብ መያዝ ይኖርበታል። ቢቻል ሁሉም ሀገሮች ደግሞ የሚሳተፉበት ቢሆን እና በአፍሪካ ዩኒየን በኩል ስምምነቶቹ ቢቋጩ የተሻለ ይሆናል የሚል ግምት ነው ያለን እና ጉዳዩን ከሴኪሪቲ ካውንስል እጅ አውጥቶ ወደ አፍሪካ መመለሱ ላይ በማተኮር ነው ይሄ መግለጫ የተዘጋጀውና የወጣው ዋናው ሀሳብ ታርጌቱ ያነው። አሁን ይህንኑ ነው የገለጻችሁትም ወደ ባለቤቱ ወደ አፍሪካ ሕብረት መመለሱን እንደግፋለን የሚል ቃል አስፍራችኋል። እዚህ ላይ የውጭ ወረራ ብላችሁ ወደ አነሳችሁት ነጥብ ወደ መጨረሻ አካባቢ ልመለስና ግብጽ ወደ ጦርነት የምትሄድ ወይም ጦርነትን እንደ አማራጭ የምትወስድ ይመስላችኋል? እናንተ እንደ ምሁራን ታስቡት፣ እንደ ሲቪክ ድርጅት እኛ እንግዲህ አብዛኞቻችን ኢኮኖሚስቶች፣ የፋይናንስ ሰዎች፣ መምህራን ነው፣ እና ይሄ ጥያቄ የሴኩሪቲ አዋቂዎች ይተቹበት የተሻለ ይሆናል። ጂኦፖሊቲክሱን፣ የአካባቢውን ፖለቲካ፣ የኃይል አሰላለፍ ማምን እንዳለው እኛ ያጠናነው በቀጥታ የለም ሆነውም ግን እንዲሁ ከግብጽ የሚወጡትን የግብጽ ሚዲያዎች ጋዜጠኞቹ፣ ጋዜጦቹ፣ ቴሌቪዥኖቹ የሚናገሩትን ስንመለከት በተለይ ደግሞ ፕሬዚደንት አልሲሲ ወደ ሊቢያ ጠረፍ በኩል በመሄድ ትልልቅ ታንኮቻቸውን ወታደራዊ መሳሪያቸውን በዛ ያሳዩበት ሁኔታ ሲሆን ከኢትዮጵያ ወደ ኢትዮጵያ ደግሞ የሚወረወሩት ሀሳቦች በውሃ ሚኒስትሮቹ፣ በሀብታሞቹ በግብጽ ሀብታሞች ፓርላማው ሙሉ ስልጣን ለፕሬዚደንቱ መስጠቱን ስንመለከት እነዚህ አይነት ምልክቶች በአንድ ሀገር በተለይ በዴሞክራሲ ሀገሮች ላይ በሚታይበት ጊዜ ለጦርነት ሙሉ ዝግጅት እንዳለ ሁሉም አማራጭ በጠረጴዛ ላይ የተቀመጠ መሆኑን ስለሚናገሩ አይሆንም ብለን ማለት አንችልም። ግን ይሄኛውን ነገር ምን ያህል ነው መጠኑ? እሱ በምን ያህል ፐርሰንት ይሆናል? የዛ አይነት ሁኔታ የሚለውን የሴኪሪቲ ተመራማሪዎች ቢናገሩት የተሻለ ይመስለኛል። ትክክል ነው ያነሱት ነጥብ። ፕሮፌሰር ሚንጋ የዩናይትድ ስቴትስ የጥቁር እንደ ራሴዎች ጉባኤ ያስተላለፈውን መልእክት፣ ከዚያ ቀደም ሲልም ቄስ ጄሲ ጃክሰን ያወጧቸውን መልእክቶች ለጥቁር እንደ ራሴዎቹ ጉባኤ ያስተላለፉትን መልእክት እንዴት አያችሁት? በአዎንታዊ ነው ያየነው። በጣም በጣም እናመሰግናቸዋለን። ይሄ በጣም ትልቅ ስራ ነው። አፍሪካውያን አሜሪካውያን ለኢትዮጵያ ያደረጉት አስተዋጽኦ በተለይ ኢትዮጵያ በጣሊያን ተወራ በነበረበት ጊዜ ያደረጉት ስራ በጣም ትልቅ ስራ ነው። እኛ ከዛ ጋር ነው ይሄንን ያየ ነው። ቄስ ጄሲ ጃክሰን የጻፉት ታሪካዊ ጽሁፍ ነው። ከዛ በኋላ ደግሞ እንደዚሁ በኤንኤሲፒ መካከል ተበትኖ እዚህም በኮሎራዶ ያሉትን ሰዎች አግኝተናቸው ሙሉ ድጋፍ እንደሚሰጡን ነግረውን ነበረ። ኤንኤሲፒ ያሉት የባለቀለም ህዝቦች ማበልጸጊያ ህብረት ማለት ነው። ትክክል። እና ያንን እንደገና አይተው እንዲሁም ምንድን ነበር የሆነው ለሳቸው ጽሁፍ የቀድሞው የግብፅ የውሃና መስኖ ሚኒስትር የነበሩት ዶክተር የአሁኑ የአረብ የውሃ ካውንስል የበላይ ጠባቂ የሆኑት ሰው ደብዳቤ ጽፈው ነበረ፣ የማይሆን ደብዳቤ ለሬቨረንድ ለቄስ ጄሲ ጃክሰን፣ እና ያንን ደብዳቤ አግኝተነው ስለነበር እኛ ለግብፃው ሰውዬ መልስ ሰጥተናል ትክክል አለመሆኑን። እንዲውም የግብፁ ሰውዬ ያደረጉት ምንድን ነው ቄስ ጃክሰንን ሲናገሩ ለሳቸው የጻፉት ደብዳቤ ላይ እዚህ ብላክ ላይፍስ ማተር ከሚለው ሁኔታ ጋር አገናኝተው እንደው የአፍሪካዊ አይነት ነገር መግቢያ አድርገው የጻፉት ነገር ስለነበረ ያም በጣም ስለገረመን በሚገባው ቋንቋ መልስ ሰጠናል እዛ እና ትልቅ ስራ ነው። ኢትዮጵያን ረድተዋናል። ከዛ በኋላ ደግሞ የዚሁ የጥቁር የኮንግረስ አባሎች የሆኑት ተወካይ ኮንግረስ ወመን ካረን ባስ ራሳቸው ኢትዮጵያውያንን ደግሞ አነጋግረዋል፣ በሎስ አንጀለስ ያሉ ሰዎች ከስ ጄሲ ጃክሰንም አካባቢ እንደዚሁ ኢትዮጵያውያን ለፍተዋል፣ ሞክረዋል። የእነሱም ውጤትም ጥረትም ውጤት ነው። እንድሩ ከሜዳ ዝም ብሎ የመጣ ነገር አይደለም እና የኢትዮጵያውያን አሜሪካን በዚህ ያለው ሰዎች በዚህ ጉዳይ ላይ በየቦታው ሙከራ እየሰሩ ነው። ከዛ ደግሞ አልፎ እንደዚሁ የኢትዮጵያዊነት የሚባል ድርጅት አለ፣ ራእይ ለኢትዮጵያ አለ፣ የኢትዮጵያን አሜሪካ ካውንስል አለ። እንደዚሁ ደግሞ አድቮኬት የኢትዮጵያ በዚህ በመተባበር ሁለት ፔቲሽኖች የፊርማ በኦንላይን የተደረገው በአሁኑ ጊዜ ወደ አንድ መቶ ሰባ ሰባት ሺህ ሕዝብ ፈርሞበታል። እና ይሄ ምንድን ነው? በአለም ዙሪያ ያለ ህዝብ ነው የፈረመው። ኢትዮጵያ ውስጥ ያሉ ሰዎች ሁሉ ፈርመውበታል። ይሄ እንግዲህ አንድ ድምፅ ነው። ወደ ሴኪሪቲ ካውንስል ሲኬድ፣ ወደ አንድ ቦታ ላይ በሚኬድበት ጊዜ ይሄን ያህል ሰው በጉዳዩ ያገባኛል ብሏል፣ ተቆርቁሯል በዚህ ጉዳይ ብሎ ለማለት ስለሚቻል በዚህ መንገድ ነው እየሰራ ነው ያለ ነው። እና ለጥቁር አሜሪካኖች በጣም ትልቅ ክብር እና እያርስትልን ማለት ይገባል። በሁላችንም በኩል አሁን የጠቃቀሷቸው ድርጅቶች እና ሌሎችም በዚህ በመግለጫው ላይ የተጠቀሱ ድርጅቶች ድምፃቸው የሚሰማ ብዙ እንቅስቃሴ ያላቸው ድርጅቶች ናቸው። ኢትዮጵያውያን ምሁራን በዳያስፖራ ያላችሁ ኢትዮጵያውያን ብዙ ጊዜ እንዲህ አይነት መግለጫዎችን አታወጡም። የኢትዮጵያ ድምፆች በዓለም መድረኮች ላይ እንዲሰሙ አታደርጉም። ከእናንተ እንቅስቃሴ ጋር ሲነጻጸር ግብፃውያኑ የበለጠ ስራ እየሰሩ ናቸው ያሉት የውጭ የፖሊሲ ሰዎች፣ ህግ አውጪዎች፣ የተወካዮች ምክር ቤትንም ሆነ መንግስቱን አስመልክቶ በአውሮፓም ደረጃ እንዲሁ ያሉ መንግስታትን በአፍሪካም ያሉ መንግስታትን አስመልክቶ ትኩረታቸውን ሊስብ የሚችል እንቅስቃሴዎች አታደርጉም እየተባላችሁ ስትወቀሱ ቆይታችኋል። ለመሆኑ አሁን እንዴት ተሰባሰባችሁ? ወደፊትስ እንዴት ነው ለመቀጠል የምታስቡት? ይህንን የኢትዮጵያን ድምፅ አጉልቶ በማሳየት በማሰማት በኩል እንግዲህ ሁለት ነገር ነው ያለው። በአንድ በኩል ኢትዮጵያውያን እንትን እንደምትገነዘበው አድማጭም እንደሚገነዘበው ብዙዎቻችን በሰሜን አሜሪካ ወይም በአውሮፓ ያለው በአፍሪካው ላይ ያለው የመጀመሪያ ትውልድ ፈላሾች ነን። በዚህም የተነሳ ራሱ በእግሩ ለመቆም ደፋ ቀና ሲል ነው አብዛኛው የሚታየው። ከኛ በተነጻጻሪ ደግሞ ግብጾቹ በብዙ ቦታ ላይ ተምረዋል። ብዙ ቦታ ላይ ቦታ ይዘው ነው የምንመለከተው። በዩኒቨርሲቲዎቹ፣ በየጆርናሎቹ ላይ በሚደረገው የሳይንስ ጽሁፍ አንድ ቃል ነው ያላቸው ብዙ ቦታ ላይ እና እንግዲህ የሙያ ጉዳይ አለ። ቀድሞ ቦታ የመያዝ ጉዳይ አለ። በነ ዓለም ባንክ በየጀርናሎቹ ላይ እነሱ የሚጽፉት እና እኛ የምንጽፈው የሚመጣጠን አይደለም። ያንን ነገር መድረስ ይኖርብናል። ሁለተኛ ግብጾቹ በጣም ብልጦች ናቸው። የኢንተርናሽናል ሚዲያውን ይዘውታል ትልልቅ የሚባሉትን እና አልጀዚራ ያሉትን ሚዲያዎች በአሜሪካ ያሉትን ትልልቅ የፕሪንት ሚዲያዎች የድምፅ ሚዲያዎች ሁሉ ይዘውታል። እና እነሱ የሚያቀርቡት ነገር ምንድን ነው? አንድ ነገር ግብጽ እኮ በቃ በአባይ ላይ እያለች ነው። አባይ እኮ በቃ ከተቋረጠብን ውሃው ማለቃችን ነው መሞታችን ነው የሚለውን ነገር ከድሮ ጀምሮ በንትናቸው በጭንቅላታቸው ላይ ያስቀመጡት አለ። ሌላው ቢቀር በኦፔራ ሁሉ ያስቀመጡት ነው። ስለዚህ ብዙ ሰው ያምናቸዋል። ይህንን የምልህ በኢትዮጵያውያን ምሁራን መካከል ላይ ችግር የለም ማለት አለም፣ ችግር አለ። በጣም ትልቅ ችግር አለ። የመጀመሪያው ችግር የነበረው ምንድን ነው? ብዙዎቻችን ለምሳሌ ሀገር ውስጥ የምንገባ ሰዎች አልነበረንም። መንግስትን ለምን ተቻችሁን የሚባል አይነት ነገር የነበረበት ስለነበረ ሀያ ሰላሳ አመት ኢትዮጵያ ውስጥ ያልገባን ሰዎች አለን። አሁን ለውጥ ሲመጣ ነው ወደ ሀገር ቤት ብዙም ማተኮር የተጀመረው እና መመላለስም የመጣው ኮንፈረንስም አገር ቤት ውስጥ ማድረግ የተቻለው። ስለዚህ በአንድ በኩል የሙያ እጥረት አለ። ሁለተኛ አገር ቤት ውስጥ የነበረውን ፖሊሲ ለዛ የሚያስተባብር ሁኔታ አልነበረም። ሶስተኛ ደግሞ አብሮ ለመስራት ራሱ ልምድና ምንድን ነው ግንዛቤ ማግኘት ይፈልጋል። እኔ በአንድ በኩል የምለውን አንተ በአንድ በኩል የምትለውን ያንን አቀናጅቶ ምን ብሎ ለመስራት እንትን ይፈልጋል። ምንድን ነው ልምድ ይፈልጋል። መለማመድ ያስፈልጋል። እና ያ ችግር አለ። ያም ሆኖ ግን ሁሉም በየፊናው የሚሰራቸው አካሄዶች አሉ እና የአደረጃጀቱ ሁኔታ በአንድ መዋቅር ስር እንግባ በአንድ በኩል ስንሰራ የሚለው ነገር ተግባራዊ ሲሆን አይታይም። በዛ በኩል ብዙ ተለፍቶበት ውጤት አላመጣም። ስለዚህ ምንድነው መሆን ያለበት ሁሉም በመሰለው መንገድ የሚረዳበትን መንገድ እና በብሔራዊ አጀንዳ ላይ አካባቢ በዛ ዙሪያ መሰባሰብ እስከቻለ ድረስ ውጤቶቹ በአንድ ላይ ቢሆኑ ጥሩ ነው። ግን ያንን ደግሞ መንግሥት በወዲያ በኩል የሚነሱትን ሀሳቦች ተቀብሎ ወደ ሰ የሚሄድበትን አይነት ሁኔታ መፍጠር ይኖርበታል። ደግሞም እንደሚባለውም ያንንም ያህልም ክፉም አይደለም። ለምሳሌ ብዙዎቹ በዚህ ያሉት አሁን ለምሳሌ ሐኪሞቹን ብንመለከት በቀጥታ ግንኙነት የሚመጣላቸውን ፒፕል ቱ ፒፕል የሚባለው ከጤና ሚኒስትሩ ጋር በቀጥታ ሚኒስትሩ ጋር ይሰራሉ። አንዳንዶቹም ደግሞ ከዩኒቨርሲቲዎቹ ጋር ቀጥታ የሆኑ ግንኙነቶች አሏቸው። ፈተና በመፈተን አንዳንድ ጊዜ የሚሄደው የሚያስተምሩ ሰዎች አሉ። አንዳንዶቹም ደግሞ በአማካሪነት የሚያሰሩ ሰዎች አሉ። የነጻ አገልግሎት የሚሰጡ ሰዎች አሉ እና ነገሮች የተሻሻሉ የሚሄዱበት ሁኔታ ነው። እኔ በበኩሌ የምመለከተው በቀጥታ ግጭት ከመንግስት ጋራ በአሁኑ ሰዓት አለ ብዬ አልገመትም የተወሰኑ ነገሮች ካልሆነ ፕሮፌሰር ሚንጋ መቼም ከፖለቲከኞችና ከመንግስት ባለስልጣናት ይልቅ ምሁራን መነጋገራቸው ውጤት ሊያመጣ ይችላል። ለመነጋገርና ለመግባባትም ምሁራን የተሻለ ቋንቋ እርስ በራሳቸው ሊያገኙ ይችላሉ። የህዝብ ለህዝብ ግንኙነት ምናልባት የተሳሳቱ ትምህርቶች፣ የተሳሳቱ መረጃዎች በየትኛውም ወገን በኩል ተላልፈው ቢሆን ለማስተካከል የበለጠ የተሻለ መንገድ ነው። እናንተ እንደ ምሁራን ከግብፅ ምሁራን ጋር ለመገናኘት ለመነጋገር ያደረጋችሁት ጥረት አለ? ከግብፃውያን ከዜጎች ጋር የኢትዮጵያን አቋም የእናንተን ስሜት ትንፋሻችሁን እንዲረዱ ያቀዳችሁት ስራ አለ ለማድረግ ማለት ነው? እነዚህን የመግባባት ስራዎች በሁለት መንገድ እናያዘው ይሄኛውን አንደኛ ራዕይ ለኢትዮጵያ የሚለው ከሁለት ሺህ አስራ አራት እና ሁለት ሺ አስራ አምስት ላይ ጀምረን እስካሁን ስምንት ስብሰባዎችን አካሂደናል። በዚህ ስብሰባዎች ላይ በመጀመሪያ የጽሑፍ ጥሪዎችን አድርገን ለህዝብ የሚቀርብ ነገር ኢትዮጵያን የሚመለከቱ ነገሮችን በተሻለ መጠን ጥራት ባለው መንገድ ለማቅረብ ሞክረናል። ባለፈው ስድስት ሰባት ስለዚህ የመጀመሪያው ጥያቄ ምንድን ነው? ሁሉም በየቦታው ከሚያደርግ ይልቅ ወይም ከሚደበቅና ዝም ብሎ ተስፋ ቆርጦ ከሚተው የሀገሩን ጉዳይ የሚወያይበትን መንገድ ለማዘጋጀት ሞክረናል። ይሄ ይቀጥላል። ግብፆቹን በሚመለከት ጥሪ አድርገናል። በአንደኛው ጽሁፍ ላይ የግብፅ አዋቂዎች ግባካችሁ ይህንን ጉዳይ አስተካክሎ የሚል ጥሪዎች አድርገናል እና ለዛ እንግዲህ መልስ እስካሁን አላገኘንም። ሁኔታውም ውጥረት ያለው ስለሆነ ግን ለዛ ለማድረግ በመጀመሪያ ኢትዮጵያውያን ቅድም እንደተነጋገር ነው ራሳችንን ሰብሰብ አድርገን በብሔራዊ አጀንዳ አካባቢ ላይ ራሳችን ሀይል አጠናክረን በምንሄድበት ጊዜ ግብጾቹንም ለመወያየት ይህንንም ነው ለማለት አቅም ገንብተን እንሄዳለን። ይህንን ግን መደረግ ያለበት አገር ውስጥ ያሉት ዩኒቨርሲቲዎች ለምሳሌ፣ አሁን በሱዳን ዩኒቨርሲቲዎች እና በኢትዮጵያ ዩኒቨርሲቲዎች ላይ ስምምነቶች፣ ነገሮች ነበሩ የውሃ ሰዎችም እራሳቸው የእኛም ወደ ሱዳን ሱዳኖቹም ወደ ኢትዮጵያ የሚመጡበት ሁኔታ ነበሩ እና መጀመር ያለበት እኛ ከዚህ ከአሜሪካ በዳያስፖራ ያለነው ብቻ ሳይሆን አገር ውስጥ ያሉትም ኢንስቲትዩቶች ይህንን ጉዳይ ቢጀምሩት ጥሩ ሊሆን ይችላል። ግን ያንን ለማድረግ የመጀመሪያ በሁለቱ ሀገሮች መካከል ያለው ውጥረት ትንሽ መቀዝቀዝ ይኖርበታል ብዬ ገምታለሁኝ አመርቂ ውጤት ለማግኘት ለምን ደብዳቤ መጻጻፍ ያስፈልጋችኋል? እናንተ ምሁራን ናችሁ። ታዋቂ የሆኑትን ተጽዕኖ ማሳደር የሚችሉ ምሁራንን ታውቃላችሁ። ለምን በቀጥታ አታገኟቸውም? ለምን አትነጋገሩም? ለምን አትደዋወሉ? እንደዛ እኮ ቀላል አይደለም፣ ቶ ሰለሞን በመጀመሪያ አንድ ግብፃዊና አንድ ኢትዮጵያዊ ሲገናኝ፣ በመጀመሪያ የሚነገረው ስለ ውሃ ነው፣ ስለ አባይ ነው የሚነሳው እና አንድ ግብፃዊ አንድ ግብፃዊ ምሁርና አንድ ኢትዮጵያዊ ምሁር ነው ጥያቄ። አዎ ለቅ ሊኖር ይችላል። ይህንን ጉዳይ ግን ምንድነው የውሃ ሳይንቲስቶቹ አሉ፣ ኮንፈረንሶች ላይ ይገናኛሉ። የኢትዮጵያ ምሁራንም ወደ ግብጽ ይሄዳሉ፣ ግብጾቹም ምናልባት ወደ ኢትዮጵያ ይመጡ ይሆናል። ግን ይህንን ጉዳይ እዚህ ባለነው ተሰብሳቢዎች መካከል ላይ ይሄ ነው ብዬ መልስ ለመስጠት የሚያስችል ነገር በእጄ ላይ የለም እና ስለመሞከሩ ብዙም ማቀው ነገር የለም። ስላለመሞከሩም ደግሞ ብዙም ማቀው ነገር የለም። ግን ወደፊት ውይይት እንደሚያስፈልግ ይሄ ግልጽ ነው። እስማማለሁ። ይቻላል፣ መቻል አለበት። ያለዚያ ምክንያቱም ሁለቱ ህዝብ በዛ በኩል ከመቶ ሚሊዮን ህዝብ በላይ አለ። ከኛም እንደዚሁ ከመቶ ሚሊዮን። በዛ ላይ ሱዳን አለ። ወደ ሶስት መቶ ሚሊዮን ህዝብ ነው በዛ በአባይ ተፋሳሽ ሀገሮች ህዝብ ላይ ያለው ቁጥር። ያ ህዝብ መነጋገር አለበት። አካባቢውም በደንብ መጠበቅ አለበት ሲስተሙን። ውሃው ራሱ ሊደርቅ እና ሊበላሽ የሚችልበት ሁኔታዎች አሉ። ስለዚህ ያኮ ምርጫ የለውም። የግድ መነጋገር ግድ ነው። ፕሮፌሰር ሚንጋ ነጋሽ ለሰጡኝ ሰፊ ማብራሪያ ለጊዜው በአድማጮቼ ስም እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ፣ እግዜር ያክብርልኝ። እግዜር ይስጥልኝ አቶ ሰለሞን አመሰግናለሁ።